የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ ባለፈው ማክሰኞ ባወጣው ዘገባ በኢትዮጵያ በተለያዩ ቦታዎች ጎርፍ በአርብቶ አደሩ ላይ ከባድ ጉዳት ማድረሱን አስታውቋል። በዚሁ በኦሮሚያ፣ በደቡብ ክልል፣ በአፋር፣ በሶማሊያና በአማራ ክልል ባደረሰው የጎርፍ አደጋ ከ5000 ሄክታር በላይ መሬት ከጥቅም ውጪ መሆኑን ዘገባው ያትታል። ከዚህ መሬት ውስጥ ደግሞ አብዛኛው የግጦሽ መሬት ነው። በኢትዮጵያ በተከሰተው ድርቅ ግንባር ቀደም ተጠቂ በሆነው በአርብቶ አደሩ አካባቢ የጎርፍ አደጋ የቀንድ ከብቶ ላይ ከፍተኛ ጉዳት እንዳደረሰ ሮም የሚገኘው የዓለም የምግብና የእርሻ ድርጅት በፋኦ የአገሮችና የሕዝቦች ጥንካሬ ማጎልበቻ ክፍል ኃላፊ ዶክተር ሽኩር አህመድ ለዶቼ ቬሌ ተናግረዋል። ስለ ጎርፉና ድርጅታቸው ችግሩን ለመቋቋም ምን እየሰራ እንደሆነ አብራርተዋል። አሁን ያወጣነው መልእክት ምንድን ነው? ላኒኛ እንግዲህ ከኤልኒኞ ቀጥሎ ላኒኛ ከመጣ የጎርፉ ሁኔታ እየተጠናከረ ይመጣል እና ይሄ ከሆነ ቀድሞው የደከሙትን ከብቶች ጭራሽ ሊጎዳቸው ስለሚችል ለነሱ ከአሁኑ ጥንቃቄ እንዲጀመር እየተደረገ ነው። ይሄ ጥንቃቄ ምንን ይጨምራል? ለከብቱ የሚሆን መኖዎችን በቦታ በቦታ ቀድሞ በማቅረብ በተለይ ደግሞ ከጎርፍ ጋር ተያይዞ የሚመጡ በሽታዎች አሉ ከብቱን ሊጨርሱ የሚችሉ እነሱን ቀድሞ በመታደግ መንግስት ከፋኦ እና ከሌሎቹ ጋር በመሆን በአስቸኳይ የመድኃኒቶችን በቦታ ቦታ ማስያዝ በሌላ በኩል ደግሞ ከብቶችን መከተቡ ስራ አሁን በጣም ተጠናክሮ ቀጥሏል። ጎርፉ ጉዳት ያደረሰባቸው አካባቢዎች የትኛዎቹ ናቸው? ምን ያህል አባወራዎች ሰዎችስ በችግሩ ተጠቅተዋል? ስል ዶክተር ሽኩርን ጠይቄ ነበር። ብዙ ጊዜ የሚከተለው ትልልቆቹን ወንዞች ነው። በተለይ ረባዳ ቦታ ላይ ይሄ ምን ይጨምራል? የኦሞ ወንዝ አካባቢ፣ የአዋሽ ወንዝ አካባቢ፣ የዋቢ ሸበሌና የገናሌ አካባቢ ሲወርዱ ብዙ ጊዜ በኢትዮጵያ፣ እንግዲህ የሚጠቁት በጎርፍ እነኝ ናቸው። ምን ያህል ሰው ተጎዳ ለሚለው በአጠቃላይ አሁን የተሰሩ ይሄ ናቸው የሚባል ሙሉ ባይኖርም በቅርቡ የወጣው የመንግስት ሪፖርት እንደሚያመለክተው እስከ ሰባት መቶ ሺህ ሰው በጎርፉ ሊጠቃ ስለሚችል ለነሱ ቶሎ እርዳታ መኖር አለበት ነው የተባለው የኢትዮጵያ መንግስት አርብቶ አደሮቹን ለመርዳት ምን እያደረገ ነው ለክረምቱስ ምን አይነት ቅድመ ዝግጅት እያደረገ ነው ስል የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውድን ጠይቄ ነበር በአብዛኛው የጎርፍ አደጋ ከደጋው አካባቢ ወደ ዝቅተኛ ቦታ የመዝነብ እና ጎርፍ የማስከተል ነገር ይኖራል ይሄ ከተከሰተ በየቦታው ጎርፍ ሊያጠቃ በሚችላቸው አይደለም ድርቁ በተከሰተባቸው ቦታዎች ሁሉ ኮማንድ ፖስቶች አለ ይሄ ኮማንድ ብቻ አይደለም። በእያንዳንዱ ክልል የጎርፍ ግብረ ኃይል አለ። በመንግስት ደግሞ አስፈላጊው አቅርቦትም አለ፣ የምግቡ፣ የመጠለያ፣ የቁሳቁሱ። ምክንያቱም እነዚህ ሰዎች ከቀያቸው ሲሄዱ በቀያቸው የነበረ አብሯቸው የሚሄድ አይደለም። ይሄን ክረምት ለመቋቋም የሚያስችል ስራዎች እየተሰሩ ናቸው። ለምሳሌ በአዋሽ ልንገር፣ በአዋሽ ዳይኮች እየተሰሩ ነው። የወንዙ ዳርቻ በጋቢዮን በድንጋይ እየተወጠረ ነው። ምክንያቱም አፋር ላይ እኮ የሚዘንብ ዝናብ የለም፣ ግን የአዋሽ ወንዝ ሞልቶ የሚያጠቃው አለ። በሌላም አካባቢ እንዲህ አይነት ጉዳቶች ሊያደርሱ እንዳይችሉ ወይም የሚደርሰው ጉዳት በጣም የከፋ እንዳይሆን ስራዎች እየተሰሩ ናቸው። በጎርፍ ምክንያት የሰባሰባት ሺህ አንድ መቶ አስራ ስምንት ጠባ ወራዎች አንድ ነጥብ አራት ሚሊዮን ቀንድ ከብቶች ለሚያስፈልጋቸው ክትባትና ሌሎች የጤና አገልግሎቶች ሶስት ሚሊዮን ዶላር እንደሚያስፈልገው ፋኦ በዘገባው አስታውቋል።